የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ለንደን ጉባኤ ላይ ተነሳ የሚባለው ኢትዮጵያ መበተን አለብን የሚባለው ከሀላፊነት ሀላፊነት የጎደለው አነጋገር ይመስለኛልእኔ ምክንያቱም ኢትዮጵያ ከተበተነች የኦሮሞም ህዝብ ይበተናል። በሽግግር መንግስት ወቅት የማስታወቂያ ሚኒስትር የነበሩት ዶክተር ዲማ ንጎ ናቸው። በኦሮሞ ህዝቡም በኩል ደግሞ በኢትዮጵያ ውስጥ ያለው እንደምንሰማውና፣ እንደምናየው እንደምናነበው ሁሉ በኦሮሞ ህዝብም የኢንዲፔንደንስ የነጻነት ጥያቄ የሚል ኋላ ቀር ጥያቄ መሆኑ በአብዛኛው ህዝብ ተረድቶታል። ኋላ ቀር ነው፣ የማይሰራ ነው። እኚህኛው ደግሞ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በቅርቡ በወቅታዊ የኢትዮጵያ ጉዳዮች ዙሪያ እዚህ ዋሽንግተን ዲሲ ላይ በተካሄደ ጉባኤ መነሻነት በተሰናዳ ውይይት ከተናገሩት የተወሰደ ነው ዜናውን ተከትሎ ይቀርባል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር የሙዚቃ ቃና እያዝናናችሁ ያመሻል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮች ከቅዳሜ ጥቅምት 26 2009 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበድ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቅዳሜው የዓለም ዜና እናልፋለን። መልካም ምሽት እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። አሜሪካውያን ከሶስት ቀናት በኋላ ፕሬዚደንታቸውን ለመምረጥ እየተዘጋጁ ባሉበት በአሁኑ ሰዓት በኒውዮርክ ቴክሳስ፣ እና ቨርጂኒያ አልቃይዳ ምንነቱ ያልተገለጸ ጥቃት በምርጫው ዕለት ሊያደርስ ይችላል የሚል ስጋት እንዳላቸው የፌዴራሉ መንግስት ባለሥልጣናት እያስጠነቀቁ ነው። ይህንኑ አዲስ የደረሳቸው መረጃ አስመልክቶም ባለሥልጣናቱ ለአካባቢና ክፍለ ግዛት ኃላፊዎች የማስጠንቀቂያ ደብዳቤዎችን ልከዋል። በኒውዮርክ ፖሊስ የተባለውን የጥቃት ስጋት ምንም እንኳ በዝርዝር ባይቀርብም እየመረመረ መሆኑን አስታውቋል። የከተማዋ ፖሊስም በነገው ዕለት የሚካሄደውን ዓመታዊ የማራቶን ሩጫ ውድድር ለመጠበቅ ኃይሉን አጠናክሯል። የቨርጂኒያና ቴክሳስ ክፍለ ግዛቶች አስተዳዳሪዎችም ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ እጩ ተወዳዳሪዎቹ ሂለሪ ክሊንተንና ዶናልድ ትራምፕ ትኩረታቸውን ብዙ ተንባዮች የምርጫውን ውጤት ይወስናሉ ባሏቸው በጣት በሚቆጠሩ ክፍለ ግዛቶች ላይ አድርገዋል። ዛሬ ሁለቱም እጩዎች የህዝብ አስተያየት መለኪያዎች መሳ ለመሳ ሲሉ በገለጹት በፍሎሪዳ ዘመቻ አካሂደዋል። ትራምፕ በኒው ጀርሲ ዛሬ ከአስተዳዳሪው ክሪስ ክሪስቲ ጋር ሊያደርጉት ያቀዱት ዘመቻ ሁለቱ የክሪስቲ ረዳቶች ከዋሽንግተኑ ድልድይ መዘጋት ቅሌት ጋር ተያይዞ ጥፋተኞች ሆነው በመገኘታቸው ሳቢያ ተሰርዟል። ሂለሪ ክሊንተን ግን ዛሬና ነገንም ጭምር በፊላዴልፊያ የምረጡኝ ዘመቻቸውን ያካሂዳሉ። ክሊንተን ትላንት ክሊቭላንድ ኦሃዮ ውስጥ በዝነኞቹ ተዋንያን ጄይዚ እና ተደናቂዋ ባለቤቱ ቢዮንሴ ጋር ዘመቻ አካሂደዋል። 33 ሚሊዮን ወይም ከጠቅላላው ሩቡ ህዝብ ቀደም ሲል ድምፅ የሰጠ ሲሆን እጩ ተወዳዳሪዎች ግን አሁንም ዘመቻቸውን አላቋረጡም። በፖለቲካ ተንታኞች እምነት በኮሎራዶ በኔቫዳና በቨርጂኒያ በቅድሚያ ድምፅ የሰጡ መራጮች ቁጥር መጨመር ዲሞክራቷን ሂለሪ ክሊንተን ረድቷል። ክሊንተን በማዕከላዊ አሜሪካ ግዛቶች ግን ኦሃዮን ጨምሮ ችግሮች አሉባቸው። ለዘመቻ የተሰጠው ጊዜ ሊያበቃ ሦስት ቀናት ብቻ ሲሆን አንዳንድ የህዝብ አስተያየት መለኪያዎች በእስካሁኑ ሂደት ሂላሪ ክሊንተን በአነስተኛ ድምፅ ብልጫ እየመሩ ነው። የቱርክ ፍርድ ቤት በዛሬው እለት የተቃዋሚ ጋዜጣውን የኩምሁሪየት ዘጠኝ ሥራ አስኪያጆችና ጋዜጠኞች ተይዘው እንዲታሰሩ አዟል። ጉዳዩ በቱርክ ሐሳብን የመግለጽ ነጻነት እየጠፋ ነው የሚል ስጋት በዓለም አቀፉ ህብረተሰብ ዘንድ አሳድሯል። በቁጥጥር ስር ከዋሉት ታዋቂ ጋዜጠኞች መካከል ሙራት ሱባንሱ የጋዜጣው ዋና አዘጋጅና አምደኛው ካድሪ ጉርሴ ይገኙበታል። ታሳሪዎቹ ጋዜጠኞች በሙሉ የቀረበባቸው ክስ ከሶስት ወራት በፊት የመንግስት ግልበጣ ከሞከሩ የኩርድ ነውጠኛ ቡድን ጋር ግንኙነት አላቸው የሚል ነው። የኢንዶኔዥያው ፕሬዚዳንት ጆኮ ዊንዶዶ ነገ ወደ ኦስትሬሊያ ሊያደርጉ የነበረው የጉብኝት ጉዞ ሰሰርዟል። ምክንያቱ ዋና ከተማዋ ጃካርታ ውስጥ የእስልምናን እምነት በማርከስ ተናግረዋል በተባሉ አንድ የክርስትና እምነት ተከታይ አስተዳዳሪ ላይ የተካሄደው ግዙፍ የተቃውሞ ሰልፍ ወደ ከባድ ሁከት መቀየር ነው። በሁኔታው አስገዳጅነት የተሰረዘው የፕሬዚደንቱ የአውስትሬሊያ ጉብኝት ወደፊት ለሌላ ጊዜ እንደሚደረግ የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። በተፈጠረው ሁከት ሰልፈኞች ከፖሊሶች ጋር ተጋጭተዋል። በርካታ ተሽከርካሪዎች ላይ እሳት ተለኩሷል። የጃካርታው አስተዳዳሪ ይቅርታ ቢጠይቁም ሃይማኖት በማጉደፍ ወንጀል ተይዘው መታሰር አለባቸው ሲሉ ሙስሊም አክራሪዎች አጥብቀው እየጠየቁ ነው። አብዛኛው የኢንዶኔዥያ ሕዝብ የእስልምና እምነት ተከታይ ነው። በመጨረሻም በናይጄሪያ ጦር ሰራዊት ባለሥልጣናት መግለጫ መሠረት የመንግሥት ወታደሮች ከሁለት ዓመት በፊት በሙስሊም ነውጠኛው ቡድን በቦኮ ሐራም ተጠልፈው ከተወሰዱ የቺቦክ ሴቶች መካከል አንዷን ትላንት አግኝተዋል። ወታደሮቹ ሕፃን ልጅ ያዘለችዋን ሴት ትላንት ማታ ያገኟት ሳምቢሳ በሚባለው ጫካ ውስጥ አሰሳ ያካሄዱ በነበረበት ወቅት መሆኑን የጦር ሰራዊቱ ቃል አቀባይ አስረድተዋል። ሳምቢሳ ጫካ ቦርኖ ግዛት ውስጥ ይገኛል። በጠቅላላው ተጠልፎ ከተወሰዱ 276 ሴት ተማሪዎች መካከል መንግሥት እስካሁን ያስለቀቃቸው 21ዱን ብቻ ነው። የቀሩትን ከሁለት መቶ በላይ ለማስለቀቅም ቃል ገብቷል። ዜናው አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን የዓለም ዜና ነበር ያደመጥ ነው። አሁን ውይይት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ለውይይቱ ሁለት እንግዶች ተጋብዘዋል። ከኦሮሞ ነጻነት ግንባር ኦነግ መስራቾች አንዱ ዶክተር ዲማ ነጎ በሽግግር መንግስቱ ወቅትም የማስታወቂያ ሚኒስትር የነበሩ ናቸው። አሁን የኦሮሞ ዴሞክራሲያዊ ግንባር ምክትል ፕሬዚዳንት። ሁለተኛው ተወያይ ሻለቃ ዳዊት ወልድ ጊዮርጊስ የቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትርና የእርዳታ ማስተባበሪያ ኮሚሽነርም ነበሩ። በአሁኑ ወቅት የአፍሪቃ ስትራቴጂና የደህንነት ጥናቶች የተሰኘው ተቋም ዲሬክተር ናቸው። ከሁለቱ እንግዶች ጋራ በአሜሪካ ድምጽ የፌስቡክ ገጽ ያካሄደችው ውይይት የመጀመሪያ ክፍል ባለፈው እሁድ አሰምታ ነበረ። ተከታዩን ለምሽቱ ይዛ ቀርባለች። እልባት ካደረገችበት ነው የምትነሳው የተለያዩ ፕሮግራሞችን እንሰራለን። የተለያዩ ሰዎችን እናነጋግራለን። የኢትዮጵያን ፖለቲካ ሁኔታ እንከታተላለን። እንደዚሁም ደግሞ ኢትዮጵያ ውስጥ በሰላማዊ መንገድ እየታገለ የሚገኘው የኦሮሞ ፌዴራሊስት ኮንግረስ ፕሬዝዳንት ዶክተር መረራ ጉዲና የእሳቸውን ሀሳብ ላንሳ። ሰሞኑን በሰጡት ቃለ ምልልስ የኢትዮጵያን የፖለቲካ ሁኔታና የትግል ሁኔታ በሶስት ከፍለው ያስቀምጡታል። አንደኛው ሀገር ውስጥ የሚታገለው ነው። ሌላኛው በውጭ ሀገር ሆኖ የትጥቅ ትግል የሚል፣ እንደዚሁም ደግሞ በውጭ ሀገርም ሆኖ ሰላማዊ ትግል የሚል እና በድረገጽ በኢንተርኔት አማካኝነት የተፈጠረ ወጣት የተቃውሞ ቡድን አለ። ነጻነቱንም ደግሞ በተለያየ መልኩ የሚጠይቅ ሌላ ወጣት ቡድን አለ ብለዋል። እናንተም በስብሰባችሁ እንዳስተዋልኩትኝ ስብሰባችሁ ለስድስቱ ባለፈውም የዛሬ ስድስት ወር ተካሂዶ የቀጠለ ስብሰባ ነው። አሁንም ከስድስት ወር በኋላ የቀጠለ ስብሰባ ነው። አንድም ወጣት አላየሁም። አሁንም ደግሞ እናቀራረባለን የምትሉት ፓርቲ ውስጥ ይሄ የለም የመራራቅ ያለመገናኘት እናንተ የምትነጋገሩት ነገር እና ወጣቶቹ የሚነጋገሩት ነገር ፍጹም ሩቅ የሆነ ነገር ይታያል። ይሄንን እንዴት ነው የምታስተናግዱት? ከዶክተር ዲማ። አዎ ልክ ነው። ይሄ ትውልድ መራራቅ የትውልድ ጋፕ ክፍተት አለ እንደምናየው። እንደ አጋጣሚ የሆነው ይሄ አየሽው፣ ያለፈው የቪዥን ኢትዮጵያ ጉባኤ የስኮላርስ ምሁራን ጉባኤ ስለነበረ ወጣቶች በብዛት አልተሳተፉበትም ምናልባት እንደ ኦዲየንስ ሊሳተፉ ይችሉ ነበረ፣ ግን ወይ በጣም ጥቂት ነበሩ። ነበሩ ግን ስብሰባው ላይ ብቻ ሳይሆን በመሬትም ላይ እንደምናየው፣ ለምሳሌ የተሰጡትን አስተያየቶች ብናይ በሀሳብም የመራራቅ ነገር አለ እና መሬትም ላይ ያለውንም የስብሰባውን እንደ ምሳሌ የጠቀስኩት። አዎ ወደዛ ልመጣ ነው። ይሄም ዋናው ችግር በሀገራችን የዲሞክራሲ ስርዓት አለመኖር ነው ይህን ሁሉ ችግር የሚፈጥረው ምክንያቱም በግልጽ አገራችን ውስጥ ቁጭ ብለን ስለ ሀገራችን መወያየት አንችልም እና ሕዝቡ ተገፍቶ ወደ ውጪ ነው ያለው። ወደ ውጭ ያለው ደግሞ ውጭ ያለው አብዛኛው የፖለቲካ ድርጅት አመራር ውስጥ ያለው ያለፈው ጀኔሬሽን ነው። በተለይ ከስልሳዎቹ ሰባዎቹ ወዲህ በፖለቲካ በልዩ ልዩ የፖለቲካ ትግል ውስጥ የተሳተፉ ሰዎች ናቸው። አመራሩንም ይዞ ያሉት የድርጅታዊ አሰራሩን በጣም የተለያየ ነው የቆየው። የእኛና ከእኛ በፊት ያለው ጄኔሬሽን በብዛት በድርጅት ያምናል። የአሁኑ ወጣቱ ደግሞ በድርጅት አምን በሶሻል ሚዲያ በልዩ በኢንተርኔት በሚደረግ አክቲቪቲ ነው ሀሳቡ መግለጽ የሚፈልገው እንቅስቃሴውንም የሚያካሄደው ግንኙነቱንም የሚያካሄደው እና ዘዴውም ይለያያል ማለቴ ነው። የጀኔሬሽናል እንትኑ በሀሳብን መለያየትን የሚያመጣው ይሄ ሊሆን ይችላል። እና በኛ በኩል በተቻለን መጠን አንድ ወጣቶችን በመመልመል ወደ ወጣቶች ቀርበን ከነሱ ጋር ውይይት በማድረግ በተለይ በሀገር ውስጥ አብዛኛው የምናደራጀው ወጣቱን ነው። ምክንያቱም ከመቶ ሰባ በላይ የሚሆነው የሀገሪቱ የህዝብ ቁጥር ከሰላሳ ዓመት በታች ነው። የግድ ያንን አካል ነው ያንን ክፍል ነው ማደራጀት የሚያስፈልገው። እዚህ ውጪ ደግሞ ልዩ ልዩ ኤፈርትስ እየተደረጉ ነው። በአንዳንድ አካባቢ አሁን የኦሮሞ ኮንቬንሽን ተብሎ አትላንታ ላይ የሚደረግ ጉባኤ አለ። ይሄ ሁሉንም ወጣቱንም ከዚህ በፊት የነበረውንም ጀኔሬሽን እንዲያጠቃልን ነው እና እዛ ላይ አንድ ተመሳሳይ የሆነ አቋም ላይ ለመድረስ እንዲቻል ለማድረግ ነው ጉባኤ የተጠራው። እና ስለዚህ ለምሳሌ ፈርተዋል ማለት ነው። ስለዚህ የኦሮሞን ሕዝብ ተቃውሞ በሚመለከት እርስዎን ብንጠይቅ ከወጣቶቹ ጋር ውይይት አላችሁ ማለት ነው? አዎ። ሻለቃ፣ እዚህ ላይ የሚሉት የሚሰጡት አስተያየት አለ። ምንም እንኳን የፖለቲካ ድርጅት የለኝም ቢሉ አጠቃላይ ግን እኔ ሰርሽ እንደሆነ ወጣትም አይደለሁም ሽማግሌ ነኝ። እና ምን አለሁን ደግሞ ሎ ወደፊትም ደግሞ እኔ ሀገር ቤት ገብቼ ፖለቲካ ውስጥ ገባለሁ ብዬ ህልምም የለኝም። ነገር ግን እንደ ግለሰብ እጽፋለሁ እናገራለሁኝ። ለምን በዚህ እድሜ የሆነ ትጽፋለ ማለት አይቻልም። ለምን በዚህ እድሜ የሆነ ትናገራለ ማለት አይቻልም። ድምፅ አለኝ እናገራለሁ። የሚያዳምጥ ያዳምጣል። ለሚጽፈው ደግሞ ይጽፋል። ያ ነው አንድ መታወቂያ አለበት። ወጣቱ ደግሞ ክፍተቱን እንዴት ትሞሉታላችሁ? መቀራረቡን ነው እንጂ ለምን ይጽፋሉ ሳይሆን የእኔ ጥያቄ ክፍተቱን እንዴት ነው የምትሞሉት? ሩቅ ለሩቅ ሆናችሁ አይደለም ወይ የምታወሩት? ለምሳሌ እርስ የሚናገሩት ሀሳብ እና ወጣቶች የሚያራምዱት ሀሳብ ቅርበቱን እንዴት ነው ክፍተቱን የምትሞሉት ነው? እኔ የምናገረው ከወጣቶቹ ሀሳብ ጋር የሚጋጭ አይደለም። በቃላ ጥናት ነው የማካሄደው። ለምን ጥናት ሪሰርች ነው፣ እና ከወጣቱ ሀሳብ ጋር የሚጋጭ አይደለም ፈጽሞ። ከማንም ወጣት ጋር ቁጭ ብዬ መነጋገር ይችላለሁ፣ የጀኔሬሽን ኢትዮጵያን በተመለከተ ማለት ነው። መነጋገር ይቻላል። በሌላ ጉዳይ የጀኔሬሽን ጋፕ ሊኖር ይችላል፣ ግን ኢትዮጵያን በተመለከተ የምንነጋገረው በጣም የጀኔሬሽን ልዩነት ያለ አይመስለኝም። ወጣቱም ደግሞ ሊጽፍ ይችላል፣ ሊናገር ይችላል፣ ሊደራጅ ይችላል፣ ውይይትን ማካሄድ ይቻላል። አሁን ለጊዜው አሁን የቪዥን ኢትዮጵያን ሳይ አዘጋጆቹ ያደረጉት ምንድን ነው የጠሩት አጋጣሚ ሆኖ ስኮላሮቹ ወረቀት ያዘጋጁት ስኮላሮች አንድ የተወሰነ እድሜ ላይ ያሉ ሰዎች ናቸው። ወጣቶች ሊባሉ አችሁም አብዛኛዎቹ ግን በኦሮሞ በኩል የተናገረው ለምሳሌ ዘውዴ ወጣት ነው። ግን ወጣቱ መጽሐፍ ከጀመረና መናገር ከጀመረ አዳማጭ ሞልቶታል። የወደፊቱ ወጣቱ ነው የሚገዛው የሚያስተዳድረው ኢትዮጵያ። ኢንቫይት የምናደረገው የምናመቻቸውን ቢመች ወጣቱ የኢትዮጵያ ወጣት ደግሞ በጣም አሁን ፖለቲካ ውስጥ በጣም ኢንቮልቭድ ነው። ከዛ ባሻገር ወጥቶ ተደራጅቶ መጽሐፍ መናገር ከሶሻል ሚዲያ አልፎ ምርምር እያደረገ ይሄ አማራጭ አለ ይሄ አማራጭ እያለ ብሎ እራሱን ድምፁን ማሰማት አለበት እንጂ ማንም የሚገድበው የለም የሚገታው የለም። ግን ለጊዜው ግን ያለን ሰዎች ደግሞ እንጽፋለን። ያው ገጣሚን እንደዚህ ያለ ውይይት ላይም ተጠርተናል። እንግዲህ ከሚነሱት ነገሮች አንዱ አብዛኛው ወጣትም ካለ መሆን በተጨማሪ አብዛኛው በቀደሙት ለምሳሌ እናንተን ሁለት እንግዶችን እዚህ ጋር እናንተ ላይ ትኩረት አድርጌ ጥያቄውን በአነሳው በቀደሙት ስርዓቶች ውስጥ የነበሩ የሆኑና በፖለቲካ ውስጥ በነበራቸው ተሳትፎ በነበረው ስርዓት ውስጥ ያደረጓቸው ነገሮች አሉ። እነሱን አምጥተው ለምሳሌ እንደዚህ እንደዚህ ነገር ስናደርግ ነበር፣ እንደዚህ አይነት ችግሮች ተፈጥረዋል፣ እንደዚህ አይነቶች ስህተቶች ተፈጥረዋል፣ እንደዚህ ስህተቶች እንደዚህ ነው ከሌነው ጥፋተኛ የሚሉ የራስን ኃላፊነትን የሚወስዱ ነገሮች ወደፊት አምጥተው ሲያሳዩ አይስተዋልም። ስለዚህ በወጣቱም በኩል እነሱን በዛ ነገር ተወቃሽ የማድረግ አለ የሚል አስተያየቶች ይነሳሉ። ከደረሱን አስተያየቶችም እንደዚሁ እንደው በየግላችሁ የተሰነዘሩ ሀሳቦች አሉና እሱ ላይ ምን ትላላችሁ? ለምሳሌ እርስዎን በተመለከተ በኤርትራ ውስጥ በነበሩበት ጊዜ እንደውም የአስቸኳይ ጊዜ አዋጅ ሲታወጅ እንደዚህ አይነት ተመሳሳይ የሆነ ነገር ሲፈጸም እርስዎ በስርዓት ውስጥ ነበሩ የሚሉ ሀሳቦችም ተነስተዋል። እና እነዚህን ነገሮች እንዴት ነው የምታዋቸው? የቀደሙትን ስራዎች የገመገማችሁበት ችግሮቹ እነዚህ ናቸው፣ ይህን ተሳስተናል፣ ይህን ደግሞ ማረም አለብን ያላችሁበት ወይም ልትሉ የሚገባበት አሰራር መኖር የለበትም ወይ? እኔን በተመለከተ መጽሐፍ ጽፌያለሁ አንድ አለም ሁለት ሶስት መጽሐፍ ጽፌያለሁ። እዛ ውስጥ ደግሞ የተደረጉ ስህተቶችን ኑዛዜ አድርጌያለሁ። ስህተቱንም ከአንድ ቦታ ኢቮልቭ አድርጌ የት እንደደረስኩኝ በአስተሳሰቤ መጽሐፉ ላይ ግልጽ አድርጌ በየጊዜው በተገኘ መድረክ ላይ ሁሉ በዛ ጊዜ የተሰሩ ስህተቶች በግልም ሆነ በነበርኩበት ስርዓቱት የተሰሩ ስህተቶችን በግልጽ ዘርዝር ያለው አንዱ መጽሐፍ ብቻ አራት መቶ ሰባ ገጽ ነው። ይህንኑ የሚገልጽ ነው እና ስህተቶችና መደገም የሌለባቸው ስህተቶች ምንድን ናቸው የሚል ነገር ሌሎችም ጽሁፎች ብዙ ጽፌያለሁ በዚህ አቅጣጫ እና እሱ ምንም ችግር አይደለም። ለእኔ ችግር የለብኝም፣ ገልጫለሁኝ በተገለየ መድረክ ደግሞ ገልጻለሁኝ። ፖለቲካ ኢቮልቭ ያደርጋል። ፖለቲካ ዳይናሚክስ ዳይናሚክ የፖለቲካ ዳይናሚክ ይለዋወጣል። ያ ዳይናሚክሱ በተለዋወጠ ቁጥር ደግሞ የኛ ማሳሰብ ይለዋወጣል። ከሪያሊቲው ጋራ ሜዳ ላይ ካለው ሪያሊቲ ጋራ ይለዋወጣል። በዛ መስመር ደግሞ ላለመለወጥ ትክክል አይደለም። መለወጥ አለብን። ኢቮልቭ ማድረግ አለብን። መልእክት እናስተላልፋል ካለን ያንን የጊዜው ያለውን ፓርቲ ዳይናሚክስና ያለውን የፖለቲካ ሪያሊቲ ማንጸባረቅ አለብን። ያንን ግልጽ አድርገናል። ነገር ግን መታወቅ ያለበት ኤርትራ ስራሽ ነው። ኤርትራ አስቸኳይ ጊዜ አዋጅ ነበር። እኔ ስደርስ ነው አስቸኳይ ጊዜ አዋጅ አስነሳሁት፣ እና ኤርትራኖች ሲጠይቁ አንዱም ትልቁ ለእኔ አክብሮት ያላቸው የዛ ጊዜ የስቸኳይ ጊዜ አዋጁ እንዲነሳና በተቻለ መጠን ሰው ኖርማል ላይፍ እንዲኖር ለማድረግ ሞክሬያለሁ። እኔ አስቸኳይ ጊዜ አዋጅ አላደረግኩም። እኔ ሲሄድ ኤርትራ ውስጥ የአስቸኳይ ጊዜ አዋጅ የበለጠ ሰውን ይወስነዋል፣ ያጠበዋል፣ ያማርረዋል ያከራዋል በሚል ነገር አዋጁን አስነሳው እንጂ አዋጅ አላስደረግኩም። ይዘ ጊዜ ዶክተር ዲማ እዚህ የሚሉት እንደዚህ አይነት እንትን ሊነሳ ይችላል። በምን ጊዜም ስራ የሚሰራ ሰው ሁልጊዜ ይሳሳታል። ምንም የማይሰሩት ላይሳሳቱ ይችላሉ። ወጣቱ ደግሞ ገና ነው፣ ረጅም ጊዜ ነው ያለው ስህተትም ለማድረግ ጥሩም ነገር ለመስራት። ስለዚህ እኛ በዕድሜ የገፋ ነው፣ ረጅም ጊዜ ፖለቲካ ትግሉ ውስጥ የነበር ነው ስህተታችንም ያደረገ ሁሉ ጎልተው ሊታይ ይችላል። እኔ ደግሞ እንደ አንድ ሰው ሁልጊዜ ራሴን ሪፍሌክት አደርጋለሁ። እኔ በማከለኛ እድሜ ነው ወደ ዩኒቨርሲቲ ተመልሼ ትምህርት መማር ምርምር ውስጥ የገባሁት። ይሄም ሪፍሌክት እንዳደርግ ያለፍኩባቸውን ቀድሞውን የኔን ኤክስፒሪየንስ ለመገምገም እና ወደፊትስ ምን ማድረግ ይችላለሁ ወደሚል ሁሉ ለመ ሪፍሌክት ለማድረግ ብዙ ረድቶኛል ማለቴ ነው። እና ከጊዜ ጋር ለመሄድ ዓለም ይለዋወጣል። ይሄ የሚለዋወጠው ዓለም እኔም አጀስት ማድረግ አለብኝ፣ የማደርጋቸውን እንቅስቃሴዎችም ከዛ ጋር መመጠን መመዘን ያስፈልገኛል። ስለዚህ እኔ ሁልጊዜ ሪፍሌክት ማድረግ ሰው ነኝ ለማለት ነው። የሀሳብ ርቀት ከሚባልበት ሀሳቦች አንዱ የኦሮሞ የትግል እንቅስቃሴ ላይ ነው። በሱ ላይ ለምሳሌ አሁን ወደ አትላንታ እንሄድበታለን ያሉት ጉባኤ ለንደን ላይ የተደረገው ጉባኤ ላይ የኦዲኤፍም ተወካዮች ነበሩ። በሱ ላይ የተነሱ ሀሳቦች አሉ። የኦሮሞን ህዝብ የትግል እንቅስቃሴ የሚመሩት ፖለቲካ ፓርቲዎችም እንደዚሁም የተለያዩ አካላት ተገኝተው ሀሳቦችን ሰንዝነዋል። ከተነሱት ውስጥ አንደኛው ከዚህ ቀደምም ሲነሳ የነበረው የመገንጠል ጥያቄ ነው። ሁለተኛው ደግሞ ኢትዮጵያን ዲሞክራሲያዊ አገር አድርጎ መፍጠር ከተቻለ ና ሰዎች የሚያነሱትን የመብት ጥያቄዎች መመለስ የሚቻል ከሆነ በዲሞክራሲያዊት ሀገር ተፈጥራ መቀጠል ትችላለች የሚል ሲሆን፣ ሌላኛው ደግሞ ኢትዮጵያ መበታተን አለባት፣ ኢትዮጵያ ስትበተን ነው የኦሮሞ ሕዝብ መብት የሚከበረው የሚሉ ሀሳቦች ተነስተዋል። በእናንተ በኩል እነዚህን ሀሳቦች እንዴት ነው የምታስተናግዷቸው? እንዴት ነው የምታዩቸው? እንግዲህ በማንኛውም ህብረተሰብ ውስጥ ልዩ ልዩ አይነት አስተሳሰብ ይኖራል። ፍሪንጅ ግሩፖች አሉ በየ በቀኝም በግራም ፍሪንጅ የሆኑ ጠባብ አስተሳሰብ ያላቸው ቡድኖች ይኖራሉ። ግን እኛ መመሰረት ያለብን በአማካዩ ህዝብ ላይ ነው። የአማካዩ ህዝብ ምንድን ነው የሚፈልገው? አሁን ለምሳሌ በሀገራችን እየተካሄደ ያለው እንቅስቃሴ ጥያቄው ምንድን ነው? የህዝቡ የመብት ጥያቄ ነው የሚጠይቀው የመሬት ባለቤትነት ጥያቄ ነው የሚጠይቀው። ራሱን የማስተዳደር ጥያቄ ነው የሚጠይቀው። እና ግን ከውጭ ከሚንቀሳቀሱ ድርጅቶች ውስጥ የመገንጠል ዓላማ የሚያራምዱ ቡድኖች አሉ። ከድሮም ጀምሮ የነበሩ አሉ፣ የኦሮሞ ነጻ መንግሥት ለማቋቋም የሚፈልጉ እንደዛም ሆኖ ደግሞ ለምሳሌ የእኛ ድርጅት አለ። የእኛ ድርጅት ኢትዮጵያን ዲሞክራቲክ አድርጎ የኦሮሞ ሕዝብ በአገሩ ውስጥ ተገቢ ስፍራውን አግኝቶ ሌሎች ሕዝቦች መብታቸው ተከብሮ የምንኖርበት ለወደፊት፣ የምታድግ በኢኮኖሚም በሶሻልም የምትበለጽግ ሀገር መመስረት ነው። ዝም ብሎ በዚሁ ብቻ ስንነታረክ ልንኖር አንችልም። ለንደን ጉባኤ ላይ ተነሳ የሚባለው ኢትዮጵያ መበተን አለብን የሚባለው ኃላፊነት የጎደለው አነጋገር ይመስለኛል እኔ ምክንያቱም ኢትዮጵያ ከተበተነች የኦሮሞም ህዝብ ይበተናል። ይሄ ምንም ጥያቄ የለውም እና ደሴት ሆኖ ሊኖር አይችልም። በተበተነ አካባቢ ውስጥ ደሴት ሆኖ ሊኖር አይችልም የኦሮሞ ህዝብ እና ይሄ ሁኔታውን ካለ መገንዘብ እና ኃላፊነት ከጎደለው እንትን የሚነሳ ይመስለኛል እና ኢትዮጵያን በመመስረት ኢትዮጵያን እንደ ሀገር እንድትኖር አገር ለማድረግ የኦሮሞ ሕዝብ ከፍተኛ አስተዋጽኦ አድርጓል እና ይህንን በደሙ እና በአጥንቱ የገነባውን ሀገር የሚበትንበት ምክንያት አይታየኝም። ይሄ ግን ደግሞ ከዚሁ ጎን ለጎን የኦሮሞን ሕዝብ ጭቆና በጣም በከፋ ሁኔታ መሆኑን አንዳንድ አካባቢዎች ላይ ሰዎች ጥቃቱ ራሱ የሚደርስባቸው ኦሮሞ በመሆናቸው መሆኑን እስከ መግለጽ ድረስ በጣም የመረረ የሆነ የገዘፈ እንደሆነ የሚገልጹ አሉ። ለእነሱም መብት የሚታገሉ ሰዎች አሉ። ስለዚህ የዚህ ጭቆና መማረር ወደዛ አይነት አስተሳሰብ እንደገፋቸው መከራከሪያ የሚያቀርቡ ሰዎች አሉ። በእናንተ በኩል እንዴት ነው ከነዚህ ሰዎች ጋር የምትደርሱት? ቅድም አገር ውስጥም እናደራጃለን ብላችኋል። በዚህ በማደራጀት ጥያቄ ለምሳሌ ኦነግም አገር ውስጥ እንደሚያደራጅ እንደውም በምሳሌነት የኦነግ ባንዲራ እንደሚሰቀል ሰዎች ኦነግን ከፊት ለፊት ይዘው እንደሚመጡም ሲገልጹ ነበርና እንዴት ነው ይሄንን ሀሳብ የምታንሸራሽሩት ኢትዮጵያ ውስጥ ካለው የኦሮሞ ማህበረሰብ ጋር? አዎ። ማለት እኛ በልዩ ልዩ መንገድ እንግዲህ ሀሳባችን ህዝቡ ጋር እንዲደርስ እናደርጋለን። ይሄ የኦነግ ባንዲራ የሚባለውም በእርግጥ የኦነግ ባንዲራ ብቻ አይደለም። ይሄ ሁሉ የእኛም ለምሳሌ የእኛም ድርጅት ባንዲራው ያው ነው። የታጋዎች ባንዲራ ነው እና ከኦነግ ጋር አያይዞ ያቅርበው እንጂ ሰው ያ የታጋዎች ምልክት ነው እና ይሄ እንዲገነዘብ ፈልጋለሁ። ሰው እና ልዩ ልዩ ድርጅቶች ይሄንኑ ነው የሚይዙት ለማለት ነው። አገር ውስጥ ያለው ህዝብማ ከአለው ችግር ተነስቶ ነው የሚታገለው። በአንድ በኩል መጀመሪያ ያነሳሹ ላይ ማለት የምፈልገው ምንድን ነው በተለይ ይሄ አሁን ዛሬ ስልጣን ላይ ያለው መንግስት የኦሮሞውን ህዝብ በግላጭ በኦሮሞ ህዝብ ላይ አትኩሮ ከፍተኛ በደል እያደረሰበት ነው። ከመሬቱ የሚነቀለው በሚሊዮን የሚቆጠረው ህዝብ አብዛኛው ኦሮሞ ነው። በየእስር ቤቱ ታጉሮ ያለው የፖለቲካ እስረኛ ዘጠና በመቶ የሚሆነው ይሄ ሁሉም የመሰከሩት ነው ኦሮሞ ነው። የኦሮሞ ቁጥር ከኢትዮጵያ ህዝብ ቁጥር ሰላሳ አምስት በመቶ ነው በስታቲስቲክስ። እስር ቤት ያለው ግን ዘጠና በመቶ ኦሮሞ ነው። እና ይሄ ለምንድን ነው ይሄ የሚሆንበት? ይሄ የሚሆንበት ይሄ መንግስት ፓርቲኩላር ታርጌት አድርጎ እየበደለ ያለው ኦሮሞን ነው መሆኑን ነው። እና ይሄ ደግሞ ወደየት ነው የሚወስደን? ህዝቡ ያማርራል፣ እና በተለይ አይ ከዚህ መንግስት ጋር ከዚህ እዚህ ሀገር ውስጥ መኖር አንችልም እስከሚል ድረስ ሊገፋው ይችላል። እና ይሄ ኃላፊነቱ ያለው በስልጣን ላይ ያለው ስርዓት ኃላፊነት ነው። ስለዚህ እነዚህን ሀሳቦች ከሚያስተናግዱ የፖለቲካ ድርጅቶች ጋር ከወጣቶች ጋር ይሄ ሀሳብ ካላቸው ሰዎች ጋር ያላችሁ በእናንተ እንደ ኦዴፍ ያላችሁ ቅርበትና ውይይት ምን ይመስላል? አገር ውስጥ ያለው ቅድም እንዳልኩት ነው። አገር ውስጥ ያለው እኮ ጥያቄው አጠቃላይ የመብት ጥያቄ ነው፣ ለሁሉም ህዝብ ደግሞ። ያ መብት በተለይ አሁን አገር በቅርብ ከቅርብ ጊዜ ወዲህ አገር ውስጥ የምናየው ሁኔታ ምንድን ነው? ከዚህ በፊት ይሄ መንግስት እስካሁን ስልጣን ላይ ሊቆይ የቻለው ህዝቦችን በመለያየት ነው፣ በማጋጨት ግን በተለይ ትልልቆቹ የአገሪቱ ህዝቦች ለምሳሌ ኦሮሞና አማራ እስከ ትግላቸውን እስከማስ እስኪተጋገዝ ድረስ አብሮ እስከ መቆም ድረስ ያደረሳቸው ይሄ መንግስት የሚያደርገው ተጽዕኖ ነው። እና ይሄ ይሄ የመለያየቱ እያሸነፈ ህዝቡ የጋራ የሆነ አቋም ወደ መያዝ አገሪቷን ወደ ተሻለ አቅጣጫ ለመምራት የሚያስችል ሁኔታን እየፈጠረ ነው ያለው እና ይሄ አገር ውስጥ የተፈጠረው ሁኔታ ደግሞ ውጪም በልዩ ልዩ መንገድ ተደራጅተው የሚታገሉ ኃይል ቡድኖችንም እያቀራረበ ያለን እና ትልቅ ዴቨሎፕመንት ይመስለኛል የፖለቲካ ቡድኖችንም እንደዚሁም ደግሞ ጀኔሬሽኖቹንም ትውልድ የትውልዶችንም እያቀራረበ እያነጋገረ ያለ ሁኔታ ነው፣ አገር ውስጥ የተፈጠረ ሁኔታ እና አሁን ቅድም እንዳልኩት አሁን አትላንታ የሚሰበሰበውም ሁሉም ጄኔሬሽን ነው እዛ የሚሰበሰበው ወጣቱም እኛም ያለንበት ጉባኤ ነው የሚሆነው። በቀጥታ ወደ እሳቸው ላይ ትኩረት አደረግኩ እንጂ የኢትዮጵያን ጉዳይ የሚመለከተውን ነው የዳሰስ ነው። እርሶም እንደ አንድ የኢትዮጵያን ጉዳይ እንደሚከታተል ሰው እነዚህን ውጥረቶች እንዴት ነው የሚያያቸው? እንደዚሁም ደግሞ እንደዚህ አይነት ነገር ከኦሮሞ ተቃውሞ አካባቢ እንደዚህ አይነት ሀሳቦች ሲነሱ፣ በዛኛው መልኩ ደግሞ የኢትዮጵያን አንድነት አንድ መሆን አለባት ኢትዮጵያ የሚሉ ሰዎች ደግሞ እሱን አንስተው የሚሰጧቸው አስተያየቶች አሉ። በተለይ በማህበራዊ ሚዲያ ላይ እንደሱ አይነት ነገሮች ይበራከታሉና እዚህ ላይ የሚሰጡት አስተያየት ምንድን ነው እርሶ? ወንድሜ ዶክተር ዲማ የበለጠ አላቅም። በዚህ ጉዳይ ላይ ግን በለፉ ስድስት ወራት ውስጥ ይሄንን ቅድም ያልኩትን ድርጅት እና የኢትዮጵያ ሀገራዊ ንቅናቄ ለማቋቋም በሚደረገው ጥረት በቅርብ ከነሱ ጋር በመስራቴ ብዙ ተምሬ ያለሁኝ እኔ በኦሮሞ ዴሞክራቲክ ፍሮንት በኩል ያሉ አመራሮችን ባነጋገርኩበት ስድስት ወር ውስጥ በጣም በጣም ምኮራባቸው መሪዎች ናቸው። በኢትዮጵያ አንድነት ከማናችንም ኢትዮጵያውያን ከምንል የበለጠ ወይም እኩል በኢትዮጵያ አንድነት የሚያምኑ ናቸው እና ለኢትዮጵያ ተስፋ የሚሰጡ መሪዎች ናቸው ያለን በአሁኑ ጊዜ በኦዲኤፍ በኩል። በኦሮሞ ሕዝቡ በኩል ደግሞ በኢትዮጵያ ውስጥ ያለው እንደምንሰማውና እንደምናየው እንደምናነበው ሁሉ በኦሮሞ ሕዝብም የኢንዲፔንደንስ የነፃነት ጥያቄ የሚል ኋላ ቀር ጥያቄ መሆኑ በአብዛኛው ሕዝብ ተረድቶታል። ኋላ ቀር ነው የማይሰራ ነው። ይሄ ድሮ በተማሪ ንቅናቄ ጊዜ የተመሰረተ አርኬክ የሆነ ያረጀ ያፈጀ። ይህንን ይገነዘባሉ፣ በሙሉ አንደበት ይናገራሉ። በዚህ ምክንያት ነው በኦሮሞና ኦሮሞው ኦሮሞ በኢትዮጵያ ትግል ውስጥ ማዕከላዊ ቦታ ይዞ ሲታገል ከሌሎቹ ጋራ የኢትዮጵያ ነፃነትና በኢትዮጵያ ውስጥም ደግሞ የሚፈጠረው ስርዓት የእኩልነት ስርዓት አንዲት ኢትዮጵያ እንደምትመሰረት ተስፋ ይሰጠናል። እንግዲህ ውይይቱን ሳደርግ ረሳዋለሁ መሰለኝ ሰዓቱንና የቴክኒኩን ጉዳይ እየተከታተሉ ያሉት ደሳለኝና ሱራፌል አምስት ደቂቃ ቀረሽ እያሉኝ ነው። እኔ ገና በጣም በርካታ ጥያቄ ነው የነበረኝ እዚህ ሀገር ያለውና ኢትዮጵያውን ጉዳይ ቀጥ እያነሳለሁ ብዬ ነበር፣ ተዝናንቼ እያቀረብኩ ያለሁት አንደኛው፣ ኢትዮጵያ ውስጥ ለምሳሌ ያሉ የተቃዋሚ ፖለቲካ ፓርቲዎች አንዳንዶቹ በኢትዮጵያ የብሄር ግጭት በፍጹም አያሰጋንም ብለው ሲናገሩ ይሰማሉ። እርሶ ደግሞ የብሄር ግጭት ሊከሰት ይችላል ብለዋል። ዶክተር ዲማም እንደዛ ብለዋል። እና ይህንን እንዴት ነው የምታዩት? እንደው በአንዳንድ ደቂቃ አጠር አድርጉልኝና ወደ ማጠቃለያዎቹ እንሄዳለን። በመጀመሪያ ሰዎች ነን፣ ኢትዮጵያውያን ሰዎች ነን። እና የተለየን ፍጡር አይደለም። ከማናቸውም የሀገር ህዝብ የተለየን ህዝቦች አይደለም። ጥላቻ ስር ሲሰድ ወደ እርስ በርስ ግጭት ያመራል። ያ እየተፈጠረ ነው። ያንን ለመግታት ጥረት ካልተደረገ በስተቀረ የሚነገረው የሚደረገው ይሄ መንግስትም ደግሞ ህዝቡን የሚገፋ ወደዛ አቅጣጫ ስለሆነ ያ ሊፈጠር ይችላል። ያንን የመቆጣጠር አንደኛ በየተቃዋሚ ኃይሎች መሪዎች ያንን ማርገብ አለባቸው። አላማው ይህን ስርዓት ለማስወገድ እንጂ በትግራይ ህዝብ ላይ የተሰነዘረ ጥቃት አይደለም። የትግራይ ህዝብም ይህን ተገንዝቦ ከሌሎች ወንድሞቹና እህቶቹ ጋር ጋራ ወደዚሁ አብሮ መሰለፍ አለበት እና ይህንን መልእክት ማስተላለፍ ያለባቸው መሪዎች ናቸው። ስለዚህ እርሶ ስጋት አለ ነው የሚሉት? አዎ ይሄ እኮ ስልጣን ላይ ያለው መንግስት ባለስልጣኖች በቴሌቪዥን ወጥተው የሚናገሩት ነገር ነው። ይሄ ስርዓት መኖሩን አቶ ስዩም እና አቶ አባይ ፀሐይ ባለፈው ጊዜ፣ ከጥቂት ሳምንታት በፊት እንደምታስታውሱት፣ ከሩዋንዳ የባሰ ነው የሚሆነው እኛ ከስልጣን ከወረን ጂኖሳይድ ነው ኢትዮጵያ ውስጥ የሚመጣው ብለው አስፈራርተዋል። እንግዲህ እነሱ ናቸው ማለት ነው ይህንን የሚጀምሩት እነሱ ሊጀምሩት ይችላሉ ሌላው ደግሞ ሪያክት ያደርጋል ማለት ነው እና ይሄ ፍራቻ ሊኖር ይችላል እርግጥ ኢትዮጵያ ህዝብ ከዚህ በፊት እንዳየነው አሁን ለምሳሌ ያለፈው መንግስት ሲወድቅ ሽግግሩ ዘመን የኢትዮጵያ ህዝብ በባህሉ ትንሽ ትዕግስተኛ ህዝብ በመሆኑ ብዙውን ነገር ይተዋዋል። ግን ዛሬ ያለው ሁኔታ ግን እንደዛ አይደለም። መንግስት ላይ ያለውም ቡድን በሌብነት ህዝብም በማጭበርበር ብዙ ወንጀልም በህዝብ ላይ በመስራት ህዝቡን በጣም አማሮታል። እና ከዚህ ምሬት ደግሞ ሻለቃ ዳዊት እንዳለው ጥላቻ እልህ ይሄ ሁሉ ሊፈጠር ይችላል። እና ችግር ደግሞ የሚመጣው የመንግስቱ ስርዓት ከታች እየፈረሰ እየፈረሰ ሲሄድ ልዩ ልዩ ቡድኖች ሊነሱ ይችላሉ። እርስ በርስ ነው የሚጀማመረው ይሄ። ስለዚህ በዚሁ ያጠቃሉልኝ። እና ምን አይነት መፍትሄ ነው የሚጠቁሙት እርስዎ፣ እንደሚመሩት ድርጅት በአንድ በኩል በተቃዋሚ ኃይሎች በኩል አገር ውስጥም ውጭም ያሉት በትጥቅም የሚታገሉት በባዶ እጃቸውም የሚታገሉት በሙሉ፣ አንድ ላይ መጥተው አንድ ወጥ የሆነ ጉልበት አንድ ወጥ የሆነ ኃይል ሻለቃ ዳዊት ይቅርታ፣ በዛው ያጠቃልሉኛል። ግን አንድ ጥያቄ የተነሳ ነበር፣ እኔ ወደ በኋላ ላይ ያነሳዋለሁ ብዬ ያለፍኩት። ለምሳሌ ከዚህ እስልምና ጋር የተያያዘ የዋሂቢዝም ጉዳይ ላይ የጻፉት አንድ ጽሑፍ ነበርና በርካታ የፌስቡክ ተከታታዮቻችን ያን ጥያቄ ሰንዝረው ነበር። ሰዎች የሃይማኖት የፈለጉትን ሃይማኖት የመከታተል መብት የላቸውም ወይ? ከአገር ውስጥ ካሉ ከገዢ ፓርቲ ጋር የተያያዘ አቋም አንጸባርቀዋል እዚህ ላይ ብለው የሰጡት አስተያየት ነበር። ለእሱ መልስ ሰጥተው ማጠቃለያ ያድርጉልን። እኔ ኢትዮጵያ የስልምና ተከታዮች ላይ ይህ መንግሥት ባደረገው ጥቃትና የእነሱን እምነት የፖለቲካ መድረክ ለማድረግ ባደረገው ጣልቃ ገብነት ተቃውሚ ያለሁኝ። ይህንንም ለማድረግ የስልምና ተከታዮች ወዳጆችን አክቲቪስቶችን ይዤ እዚህ የአሜሪካን ሀገር ፌደራል ኮሚሽን ኦፍ ሪሊጅን የሚባለው እዛ ሄጄ ተቃውሞ ሰጥቻለሁኝ። ከዛም ኮንግሬስ ውጄ ይህንኑ ጥቃት እንዲቆም እና ከመንግሥት እንዲያወግዝ ኮንግሬስ ሄጄ ተናግሬ ያለሁኝ። ከዛም ደግሞ በጣም ትልቅ ሰርኩሌት ያደረገ ኢትዮጵያን ሙስሊምስ አንደር ሲጅ የሚል አርቲክል ጽፌ እኔ በምሰራበት ምርምር ጽህፈት ቤት ውስጥ ላርጀስት ነምበር ኦፍ ሰርኩሌሽን፣ በጣም ሰፊ ሰርኩሌሽን የነበረው ያ አርቲክል ነው። ያም ይህ መንግስት እንዴት አድርጎ እስላሞችን የኢትዮጵያን ሙስሊሞችን እንደሚያጠቃ እና ለፖለቲካ እንዲጠቀምባቸው እንደሚያደረግ ጽፌ ያለው። በጣም እናመሰግናለን። ሰዓታችን አለቀ። እናመሰግናለን በጣም ለውይይቱ የጽዮንን እንግዶች እናመሰግናለን። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። ወደ ምሽቱ አዝናኛችሁ የሙዚቃ ቃና ከማለፋችን አስቀድሞ እዚህ ግድም ነገ ሁድ በራዲዮ መጽሄት የአገር ጉዳይ የተሰኘውን ልዩ ፕሮግራማችንን ጨምሮ በርከት ያለ ቁም ነገርና አዝናኝ ዝግጅቶች እንደሚጠብቋችሁ ላስታወስ። አሁን ለጥቁር ህዝብ መብት በማቀንቀን በምትታወቀው ኒና ስሞን ህይወትና ስራ ዙሪያ ወደሚያተኩረው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃና ቀጥታ እንለፍ። አዘጋጅና አቅራቢ ጽዮን ግርማ። የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ! ውድ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው ቋንቋ ዝግጅት ክፍል የእንግሊዝኛና የሌሎች ቋንቋዎችን ምርጥ ምርጥ ሙዚቃ መራርጠን ስለ ሙዚቃዎችና ሙዚቃውን ስለሰሯቸው ሰዎች መረጃን ወደ እናንተ የምናደርስበት ፕሮግራማችን ላይ እንገኛለን። ሙዚቃዎቹን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። My mother was one of the greatest entertainers of all time. When she was performing, she was an anomaly. She was brilliant. She was loved. And I'm feeling good. One and only Nina Ah. እናቴ የሙዚቃ ስራዎቿን በምታቀርብበት ጊዜ የምንጊዜ ምርጥ ከሚባሉ አዝናኝ ሰዎች አንዷ ነበረች። እናቴ ድንቅ አንጸባራቂም ነበረች። እናቴ ፍቅርም ነበረች። ዋት ሀፕንድ ሲሞን በተሰኘውና የኒናን ህይወት በሚዳስሰው ዘጋቢ ፊልም ላይ የኒና ሲሞን ብቸኛ ልጅ ሊዛ ሴለስት ስለ እናቷ የሰጠችው የምስክርነት ቃል ነው። ዋት ሀፕንድ ሲሞን ስለ ኒና ሲሞን የህይወት ታሪክ የሚዳስሰው ዘጋቢ ፊልም ነው። በዛሬው የሙዚቃ ቃና ፕሮግራም ላይም በህይወት የሌለችውን ለጥቁር መብት እንቅስቃሴ ማነቃቂያ ዘፈኖችን በማቀንቀን በሙዚቃ ስራዎቿ የመብት ትግልን ስታካሄድ የቆየችው ኒና ሲሞንን ህይወትና የሙዚቃ ስራዎቿን ለዛሬ እንደስሳለን። አጠር አጠር ያሉ የኒና ሲሞንን መረጃዎች ወደ እናንተ እያደረስኩ ዘፈኖቿን አብረን ስናዳምጥ እናመሻለን። የጀመርነው አይ ላቭ ዩ ፖርጊ ኒና ሲሞን በ1957 ዓ ም ያወጣችው የመጀመሪያ አልበሟ ነው። እሱን ነው ቀንጨብ አድርጌ ያሰማኋችሁ። እስቲ ሙሉን እንስማው። Now, I've got my poggy. Everything's all right now. He understands now. I've got my man now. I've got my poggy. Yes, I love you, poggy. Don't let him. Let him handle me with his hot hands. If you can keep. to call me he's going to handle me and hold me so it's going to be like that when he calls me በ1960 ዎቹ የአሜሪካ ሲቪክ መብት ንቅናቄ ውስጥ በሙዚቃ ስራዎቹ አማካኝነት ከፍተኛ ተሳትፎ በማድረግ ትታወቅ ነበር። ኒና ሲሞን በየካቲት 21 1933 ዓ.ም ም ዩናይትድ ስቴትስ ውስጥ ኖርዝ ካሮላይና የተወለደችው ኒና ከሙዚቃ ጋር የተዋወቀችው የአራት ዓመት ልጅ እያለች ነበር። የፕሮቴስታንት አማኝና ሰባኪ የነበረችው እናቷን ተከትላ ቤተ ክርስቲያን በሄደችበት ወቅት በዛ ለጋ እድሜዋ እንድትዘምርና ፒያኖ እንድትጫወት እናቷ ትገፋፋት ነበር። ይህን ችሎቷን ያስተዋሉት የእናቷ ነጭ አሰሪ ኒና ክላሲካል ፒያኖ እንድትማር ሁኔታዎችን አመቻቹላት። የኒና የሙዚቃ ህይወትም በሰባት ዓመት እድሜዋ አንድ ብሎ ተጀመረ። የሁለተኛ ደረጃ ትምህርቷን ስታጠናቀቅ ኒና በፒያኖ አስተማሪው አማካኝነት በተሰበሰበላት ገንዘብ በቀጥታ ያመራችው ከዓለማችን ምርጥ የሙዚቃ ትምህርት ቤቶች አንዱ የሆነውና ኒውዮርክ ወደሚገኘው ጁላርድ ትምህርት ቤት ነበር። ገና በልጅነቷ የተካነችውን ክላሲካል ፒያኖ በጁላርድ በጥልቀት ተጠበበችበት። ከትምህርቱ ዓለም ስትወጣም የኒና ህልም የመጀመሪያዋ ሴት ጥቁር አሜሪካዊት ሆና የፒያኖ ኮንሰርት ማሳየት ነበር። እውነታው ግን እንዳሰበችው አልሆነም። ጥቁርነቷ የፒያኖ ጠበብትነቷን እንደ ልብ እንድታሳይ እንኳን አልፈቀደላትም። ይልቁንም ኑሮን የማሸነፍ ትግል፣ በልቶ የማደር ግዴታ ፊቷን ወደ የምሽት ክለብን እንድታዞር አስገድዳት። በ1963 ዓ.ም የሲቪክ መብት ተሟጋች የነበረው ሜድገር ኤቨርስ ግድያንና በበርኒንግሃም ቸርች በደረሰ የቦምብ ፍንዳታ አራት ወጣት አፍሪካ አሜሪካውያን ሴቶች መገደልን ተከትሎ ኒና ሚሲሲፒ ጎዳም የተሰኘ ዘፈን አወጣች። ይሄ ዘፈኗ ቀጥሎ ለነበሩት የጥቁር መብት እንቅስቃሴዎች በሙሉ ማነቃቂያና ብሔራዊ መዝሙር ሆኖ አገልግሏል። እስቲ ይህንን ሚሲሲፒ ጎዳም So, I'm going to home, home now. Going home now. Going home now. Alabama's got me so upset. Tennessee made me lose my rest. Everybody knows about Mississippi. God damn. Alabama's got me so upset. California's made me lose my rest. Everybody knows about Mississippi. God damn. Can't you see it? I know you can feel it. It's all in the air. I can't stand this pressure much longer. Somebody. Say a prayer. Alabama's got me so upset, and Tennessee's made me lose my rest. Everybody knows about Mississippi. God. Hound dogs on my trail, school children sitting in jail. Black cat cross my path. I think every day's gonna be my last. Lord have mercy on this land of mine. We all gonna get it in due time. I don't belong here. I don't belong there. I've even stopped believing in prayer. tell you, me and my people just about do. I've been there, so I know. They keep on saying, go slow. That's what they say, go slow. That's what they say, go slow. That's what's the trouble. Washing the windows, so. picking the cotton, so. when nothing but rotten. They try to say it's a communist plot, but all I want is equality for my sister, my brother, my people, and me. My people and me. You lie. ኒና ሌሎችም የጥቁር መብት ትግል ማነቃቂያ ዘፈኖችን ተጫውታለች። ከዚህ መሀል ያንግ ጊፍትድ ብላክ የተሰኘው የጥቁር አሜሪካዊ ሴቶችን ውስብስብ ሕይወት የሚያሳየው ዘፈን ተጠቃሽ ነው። በአክላሽ ብሉዝ፣ ኦልድ ጂም ክሮ፣ ፎር ወመን የተሰኙት ዘፈኖችም እንደዚሁ ከመብት ጋር ተያይዘው የሚጠቀሱ ስራዎቿ ናቸው። ኒና ስሞን የትውልድ መጠሪያዋ የነበረው ስሟን ዩነስ ካትለን ሄመንን ወደ ኒና ሲሞን የቀየረችው በምሽት ክለብ መስራቷን እናቷን እንዳታውቅባት ለመደበቅ ነበር። በወቅቱ ተሰራበት የነበረው የምሽት ክለብ በድምፅ ሽም ካልዘፈንሽ በስተቀር በፒያኖ መጫወት ብቻ በቂ አይደለም ማለት በመጀመሩ ኒና ለድምፅም ቢሆን የዋዛ አልነበረችም ና የፒያኖ ቅላፄዋን ወደ ጃዝና ብሉዝ በማዞር የውስጧን ስሜቶች ከሙዚቃ ጋር አዋህዳ ታንቆረቁረው ጀመር። ፎር ውመን ኒና ሲሞን ከሰራቻቸው music out and know, for woman my skin is black my arms are long My back is strong Strong enough to take the pain Inflicted again and again What do they call me My name is Aunt Sarah በ957 ዓ ም የመጀመሪያ አልበሟን ስታወጣ አይ ላቭ ዩ ፖርጊ የተሰኘው ዘፈኗ የመጀመሪያ 20 ምርጥ ዘፈኖች ውስጥ መግባት ችሎ ነበር። በዚሁ አልበም ውስጥ የተካተቱት ፕላን ጎልድሪንግ፣ እና ሊትል ገርል ብሎ የተሰኙት ዜማዎቿም ተወዳጅ ነበሩ። አኬታትላም አሜዚንግ ኒና ሲሞን በ959 ኒና ሲሞን ሲንግስ በ1962 እና ሲልክ ሶም በ1967 አከታትላ የሰራቻቸው አልበሞች ከፍተኛ እውቅናና ዝና አትርፎላት ነበር። ኒና ግን በወቅቱ በነበረው ስኬቷም ይሁን በግል ሕይወቷ ደስተኛ አልነበረችም። ዋት ሀፕንድ ሲሞን በተሰኘው የኒናን ሕይወት በሚዳስሰው ዘጋቢ ፊልም ላይም ኒና በጣም ቁጡና ሁልጊዜ አንድ የጎደለ ነገር እንዳላት ይሰማት እንደነበር ያሳያል። ኒና የመጀመሪያ ባሏን ዶን ሮስን በ1958 ብታገባም በአመቱ ተፋታለች። ኒና በ1958 ሁለተኛ ባሏና አግብታ ነው በአመቱ ብቸኛ ልጇን ሊሳን የወለደችው። መርማሪ ፖሊስ የነበረው ባለቤቷ እሷን ካገባ ስራውን ሙሉ ለሙሉ ትቶ የእሷ የግል አማካሪና ስራ አስኪያጅ ሆኖ አግዟታል። በጃዝና ብሉዝ ዘፈኖቿ አውቅና እንድታገኝ ሀብት እንድታፈራም እንደ ረዳት በዚሁ ፊልም ላይ ተጠቅሷል። ነገር ግን ጥሩ ባል እንዳልነበረና እጅግ ያሰቃያትና ይደበድባት እንደነበረም በዚህ ዘጋቢ ፊልም ላይ ከተጠቀሰው ታሪኳ ነው። ፊሊንግ ጎድ ከኒና ስሞን ዝነኛ ስራዎች ውስጥ አንዱ ነው። ፊሊንግ ጎድ እስቲ እንስማላት። It's a new dawn. It's a new day. It's a new life for me. Yeah, it's a new dawn. It's a new day. It's a new life for me. Ooh, and I'm feeling good. Running free, you know how I feel. Blossom on the tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun. ኒና በወቅቱ ቁጥር አንድ የጥቁር መብት ታጋይ ከነበረው ማልኮም ኤክስ ጋር በጉርብትና ትኖር ነበር። ኒና በውስጧ ጎድሎ የነበረው ጥያቄ መመለስ የጀመረውም የመብት ትግሉን ከተቀላቀለች በኋላ እንደሆነ በዘጋቢ ፊልሙ ላይ ተጠቅሷል። ጥቁር ሆነን ስናድግ ህይወታችንን የምናቆየው ለመስራት ሚስጥራችንን በመደበቅና ከድህነታችንም ሆነ ከሚፈጸምብን በደል ለማንም ባለመንገር ነበር ትላለች ኒና። በአሜሪካ በጥቁሮች ላይ ይደርስ የነበረው የሰብአዊ መብት ረገጣ ህይወቷ ላይ ያጠላሽባት ኒና የሙዚቃ አሳታሚዎች ጋር አለመስማማቷና የታክስ ውስብስብ ችግሮች ተደማምረውባት አሜሪካንን ጥላ ወደ ሌላ ሀገር ተሰዳ እንደነበረም በዘጋቢ ፊልሙ ላይ ተጠቅሷል። ዋይ ዘ ኪንግ ኦፍ ላቭ ኢዝ ዴድ ኒና ለታዋቂው የሲቪክ መብት ታጋይ ማርቲን ሉተር ኪንግ ያቀነቀነችው ዜማ ነው። We stated before that the whole program is dedicated to his memory but this tune is written about him and for him and so we had yesterday to learn it and so we'll see message all across the land turn the other cheek he'd plead love thy neighbor was his creed pain humiliation death he did not dread From his foes, he did not hide. It's hard to think that this great man is dead. Oh yeah. Well, the murders. Never cease. Are they men or are they beasts? What do they ever hope? Ever hope to gain? Will my country? it too late for us all And did Martin Luther King just die in vain Cause he'd seen Is dead. He was for equality for all people, you and me, full of love and goodwill. ስሙም የደቡብ አፍሪካ ፕሬዝዳንት የነበሩት ኔልሰን ማንዴላ የ80ኛ አመት የልደት በዓል ላይ ተጋብዛም ተገኝታ ነበር። ኒና የህይወቷ ማብቂያ ላይ በጡት ካንሰር ተሰቃይ ነበር። በመጨረሻም በሚያዝያ 21 2003 ዓ ም ፈረንሳይ በሚገኘው መኖሪያ ቤቷ ውስጥ ከዚህ ዓለም በሞት ተለይታለች ኒና በሙዚቃ ስራዎቿ ያነሳቻቸው እውነቶች ዛሬም ድረስ የሚንጸባረቁና የሚያነሳሳ ኃይል ያላቸው ጥልቅ ዘፈኖች ናቸው እንደ ስካንድል ባሉ ታላላቅ የቴሌቪዥን የፊልም ስራዎች ማጀቢያነትም የሚወዳደራቸው አላገኙም በህይወት ዘመኗ ከ አምስት መቶ በላይ ሙዚቃዎችን ያቀናበረች ሲሆን ስልሳ አልበሞችን አሳትማለች የጃዝ ካልቸራል አዋርድ በማግኘት የመጀመሪያዋ ሴት የሆነችው ኒና በ966 ውመን ኦፍ ዘየር ና በ967 ፊሜል ጃዝ ሲንገር ኦፍ ዘየር የሚሉ ሽልማቶችን ተቀብላለች። ለዛሬ እንግዲህ የኒና ስሞን ስራዎችና የህይወት ታሪኳን አጠር ባለመልኩ ለመዳሰስ ሞክር ያለው የተመደበልኝ ሰዓት ግን እዚህ ላይ አብቅቷል። እኔም ለዛሬ በዚህ ልሰና በታችሁ ሄር ከምስ ሰን በስካንድል ፊልም ላይ በማጀቢያነት የተካተተው የኒና ስሞን ስራ ነው። ለዛሬ በሱ ልሰና በታችሁ ተናደሩ ደናደሩ it's all right it's all right here comes a sun little darling here comes a sun i say it's all right ጫጭር የማጠቃለያ ዜናዎችን አሰማለሁ። ሶማሊያ ዋና ከተማ ሞቃዲሾ ምክር ቤቱ አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለሦስት ሰዎች ሕይወት መጥፋትና ለሌሎች ስድስት መጎዳት ምክንያት መሆኑን የጸጥታ ጥበቃ ባለሥልጣንና ምስክሮች ተናግረዋል። አደጋው ከደረሰበት ስፍራ ቀድመው ከተገኙ የፖሊስ መኮንኖች አንዱ አደን መሐመድ ሐሰን ለቪኦኤ እንደገለጹት የሁለት ወታደሮች የተጠርጣሪውን አጥፍቶ ጠፊ አስከሬኖችና በትንሹ ጉዳት የደረሰባቸውን ስድስት የመንግስት ወታደሮች አይቻለሁ ብለዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ ወገን የለም። ከአልቃይዳ ጋር ግንኙነት ያለው የአልሻባብ ሥራ ለመሆኑ ግን ምልክቶች ይታያሉ። አሜሪካውያን ከሦስት ቀናት በኋላ ፕሬዚደንታቸውን ለመምረጥ እየተዘጋጁ ባሉበት በአሁኑ ሰዓት በኒውዮርክ ቴክሳስ፣ እና ቨርጂኒያ አልቃይዳ ምንነቱ ያልተገለጸ ጥቃት በምርጫው ዕለት ሊያደርስ ይችላል የሚል ስጋት እንዳላቸው የፌዴራሉ መንግስት ባለሥልጣናት እያስጠነቀቁ ነው። ይህንኑ አዲስ የደረሳቸውን መረጃ አስመልክቶም ባለሥልጣናቱ ለአካባቢና ክፍለ ግዛት ኃላፊዎች የማስጠንቀቂያ ደብዳቤዎችን ልከዋል። በኒውዮርክ ፖሊስ የተባለውን የጥቃት ስጋት ምንም እንኳ በዝርዝር ባያቀርብም እየመረመረ መሆኑን አስታውቋል። የከተማዋ ፖሊስም በነገ ዕለት የሚካሄደውን ዓመታዊ የማራቶን ሩጫ ውድድር ለመጠበቅ ኃይሉን አጠናክሯል። የቨርጂኒያና ቴክሳስ ክፍለ ግዛቶች አስተዳዳሪዎችም ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ እጩ ተወዳዳሪዎቹ ሂለሪ ክሊንተንና ዶናልድ ትራምፕ ትኩረታቸውን ብዙ ተንባዮች የምርጫውን ውጤት ይወስናሉ ባሏቸው በጣት በሚቆጠሩ ክፍለ ግዛቶች ላይ አድርገዋል። ዜና አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዚሁ ይሰናበታለሁ። ነገ እሁድ፣ አሁን የአገር ጉዳይ የተሰኘውን ልዩ ፕሮግራማችንን ጨምሮ ከራዲዮ መጽሔት ቅንብሮች ጋር ከምሽቱ 3 ሰዓት ላይ እንጠብቃችኋለን። ሰላም ደህና